Foreign Service Institute, Emharic Basic Course, Unit 37 Basic Sentences for Learning. Ye Yandan Lutak Lai Gizata Yirin Daddisava Melkamno. Ye Lem Ye Yandan Lutak Lai Gizata Yiritelea Yeno. ከኢትዮጵያ የትኛው ክፍል በጣም ይሞቃል? ዝቅታ ማለት ቆላ። አብዛኛውን ጊዜ በቀይ ባህር ዙሪያና በዝቅተኛ ቦታዎች ማለት በቆላው ውስጥ በጣም ይሞቃል። ደጋ፣ ቀዝቃዛ በከፍተኛ ቦታዎች ማለት በደጋው ቀዝቃዛ ነው። ወይና ደጋ፣ ተስማሚ በመካከለኛው ቦታ ማለት በወይና ደጋው የሚገኘው አየር ተስማሚ ነው። የክረምት ወራት ኢትዮጵያ ስንት የክረምት ወራት አሏት? በረዶ ኢትዮጵያ ውስጥ ሁለት የክረምት ወራቶች አሉ። ነገር ግን እንደ እናንተ ክረምት በረዶ የለውም። አይተው ያውቃሉ? በረዶ አይተው ያውቃሉ? አይቻል አውቅም የለም እስካሁን ድረስ በረዶ አይቼ አላውቅም። ኃይል ኃይል በጣም በኃይል ይዘንባል። ኃይለኛ ኃይለኛነት ንብረት አዎ አንዳንዴ ኃይለኛ ዝናብ ይዘንባል። ከዝናቡም ኃይለኛነት የተነሳ ወንዞቹ በጣም ይሞሉና ንብረት ያጠፋሉ። አደጋ አደገኛ አሁን የዝናቡ ወራት ቀርቧል። ስለዚህ ጠቅላይ ግዛቶችን በመኪና እየተጓዝኩ ለማየት አደገኛ ይመስለውታል። ተራራማ አውሮፕላን አውሮፕላን ሮፕላን በክረምት ሆነ በበጋው ኢትዮጵያ ተራራማ አገር ከመሆኗ የተነሳ ብዙ መልካም መንገዶች ያሏትምና በአውሮፕላን ቢሄዱ ይሻላል። አየር መንገድ ለመሆኑ የኢትዮጵያ አየር መንገድ በየጠቅላይ ግዛቱ ዋና ከተማዎች ያርፋል? አዎ፣ በየጠቅላይ ግዛቱ ዋና ከተማዎች ሁሉ ያርፋል። እንግዲያስ በአውሮፕላን እጓዝ አለሁ። ስላደረጉልኝ እርዳታ አመሰግነዎታለሁ። ጤና ይስጥልኝ። ጤና ይስጥልኝ። መልካም ጉዞ መኝ እለዎታለሁ።